በደቡብ ሱዳን ፕሬዚዳንት ሳልቫኪር እና በተቀናቃኛቸው ሬክማቸር መካከል ለበርካታ ወራት ከዘለቀው ጦርነት በኋላ በማገገም ላይ ባለችው አዲሲቱ አፍሪቃዊት ሀገር ደቡብ ሱዳን ዳግም የጦርነት ዳመና እያስገመገመ ነው። እስካሁን በተካሄደው ጦርነት ከ ሶስት ሺህ በላይ ሕዝብ አልቋል። እንደተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ግምትም አንድ ሚሊዮን ነዋሪዎች ሀገራቸውን ለቀው ወደ ጎረቤት ሀገራት ተሰደዋል። በቅርቡ የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን የሚገኙ ሲቪሎችን ደህንነት ለመጠበቅ ተጨማሪ አራት ሺህ ወታደሮችን እንደሚያሰማራ ቢገልጽም እስካሁን ደቡብ ሱዳን አልደረሱም። እነዚህ ኃይላት ወደ ደቡብ ሱዳን ከገቡ በሀገሪቱ የሚገኘውን የመንግስታቱን ድርጅት የጸጥታ ኃይል በቁጥር ወደ አስራ ሰባት ሺህ ያደርሱታል። የደቡብ ሱዳን ነዋሪዎች የጸጥታ ኃይላቱን ወደ ሀገሪቱ መግባት በጉጉት በሚጠባበቁበት በአሁኑ ወቅት የደቡብ ሱዳን የቀድሞ ምክትል ፕሬዚደንት ደንት ሪክ ማቸር ለአምስት ሳምንታት የቆዩበትን ጸጥታ ሰብረው ጁባ በሚገኘው በፕሬዝደንት ሳልቫኪር መንግስት ላይ ጦርነት አውጀዋል። የሪክ ማቸርን የጦርነት አዋጅ በተመለከተ በካርቱም የሚገኙት የማቻር ቃል አቀባይ ጋርዴት ዳክ ለዶቸበለ እንደገለጹት ይህ ለመቋቋም የተደረገ እርምጃ ነው። ሳልቫኪር በእኛ ላይ ጦርነት አውጀዋል። ለመመከት እየተዘጋጀ ነው የሳልቫኪር ወታደሮች ባሉባቸው ቦታዎች ነው ጥቃት የምትጥሉት ወይስ ወደ ጁባ ነው የምትገቡት? ለሚለው ጥያቄ ወደ ጁባ ዘልቀን ለመግባት የምንወስንበት ጊዜ ይመጣል፣ አሁን ግን በመከላከል ላይ እንገኛለን። ነው ያሉት ቃል አቀባዩ። ሬክ ማቸር በጁባው መንግስት ላይ ጦርነት ማወጃቸውን ተከትሎ ፕሬዚዳንት ሳልቫኪር ለውጊያው ዝግጁነታቸውን በመግለጽ ፈጣን መልስ ሰጥተዋል። የፈለገውን ያህል ኃይል ይዞ ይምጣም እዚህ ያለውን ኃይል ይገጥማል። ሰላም ይኖራል። ይህ ሰላም ደግሞ እንደ ዶክተር ማቻር አይነቱንና ሌሎችን ማካተት ይኖርበታል ብዬ አላስብም። ማንም ጁባን አይወርም። ፕሬዚዳንት ኪር ስልጣን እንደማይለቁ ተናግረዋል። ስልጣን ከለቀቁ ግን ሀገሪቱ ከ20 ዓመታት በፊት በሩዋንዳ እንደታየው የጅምላ ግድያና ዘር ማጥፋት ይከሰታል ይላሉ። ይህ ንበር ዛሬ ብለቅ የምታወሩት በደቡብ ሱዳን ስለተፈጸመ የዘር ማጥፋት ነው። ፕሬዚዳንት ሰልቫ ኪር ስለ ዘር ማጥፋት የተናገሩት የእሳቸው በሆነው በዲንቃ ጎሳና በተቀናቃኛቸው ሬክማቸር ጎሳ በሆነው ኑዌር መካከል ማዕከል ይከሰታል ስላሉት ግጭት ነው። የቃላት ጦርነቱና ጥቃቱ መባባሱን የተመለከቱ በርካታ የፖለቲካ ምሁራንም ምናልባት በደቡብ ሱዳን ዳግም የእርስ በርስ ጦርነት ሳይቀሰቀስ እንደማይቀር ያምናሉ። አብዛኛው የደቡብ ሱዳን ዜጋ ደግሞ ይህንን አይሻም። አንድ ደቡብ ሱዳናዊ ለመሪዎቻችንና ለሀገሪ ዜጎች መናገር የምፈልገው ነገር አለ ደቡብ ሱዳናውያን ለስልጣን ያላቸውን ፍቅር አስወግደው ለሀገራቸው የፍቅር ኃይል እንዲኖራቸው ምኞቴ ነው ሲል በአጽንዖት ገልጿል።